በመጪው ዓመት ሊደረግ የታቀደውን ጠቅላላ ምርጫ ጊዜ መራዘምም ሆነ አለመራዘም በተመለከተ ለማንም መግለጫ ሰጥቶ እንደማያውቅ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ሰላም ሳይኖር ምርጫ ፈጽሞ የማይታሰብ ነው አለ በሚል በማኅበራዊ ሚዲያ የተሰራጨውም የሐሰት ወሬ ነው ብሏል። ምርጫው በተያያዘለት የጊዜ ሰሌዳ መሠረት እንዲካሄድ ለማድረግ ዝግጅቱን እያፋጠነ እንደሚገኝ ምርጫ ቦርድ አስታውቋል። ምርጫውን በተያዘለት የጊዜ ሰሌዳ መሠረት ለማከናወን የማያስችል ሁኔታ ቢፈጠር እንኳን ተጠሪ ለሆንለት የሕዝብ ተወካዮች ምክር ቤት እናሳውቃለን እንጂ በራሳችን ምርጫ የማራዘምም ሆነ የመሰረዝ ስልጣን የለንም ሲሉ የምርጫ ቦርድ ኮሚኒኬሽንስ አማካሪ ወይዘሪቱ ሶሊያና ሽመልስ ተናግረዋል። ጽዮን ግርማ ምርጫ ቦርድ ምርጫውን አራዘመ በሚል በማህበረሰብ ሚዲያ ላይ ዛሬ የተሰራጨውን ዘገባ መሰረት አድርጋ ተከታዩን ዘገባ አጠናክራለች። ዛሬ በማህበረሰብ ሚዲያ በተለይም በፌስቡክ በሚታወቁ ሰዎች ገጽ ላይ ምርጫ ቦርድ ምርጫ የለም ብሏል የሚል መረጃን የያዙ ጽሁፎች ተሰራጭተው ነበር። ስለ ጉዳዩ ምርጫ ቦርድን ጠየቅን። ፍጹም የሐሰት ወሬ ነው አሉን የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ የብሔራዊ ምርጫ ቦርድ ምርጫውን የሚቀጥለውን ብሔራዊ ምርጫ ራዝሟል የሚባለው ዜና ውሸት ነው። ሙሉ ለሙሉ የተሳሳተ መረጃ ነው። በማህበረሰባዊ ሚዲያ ላይ በፌስቡክ ላይ የተለያዩ ሰዎች አውርተዋል ተብሎ የተወሰኑ ሚዲያዎች እኛንም ሲጠይቁን ነበረ ዛሬ ስለ አጠቃላይ ስለ ምርጫ መራዘም ሆነ አለመራዘም መራዘም እስከ አሁን ድረስ በምርጫ ቦርዱ ለማንም ምንም አይነት መግለጫ ሰጥቶ አያውቅም። ከዚህ ፊት የተደጋጋሚ ጥያቄዎችም ሲነሱ እንደምንመልሰው ምርጫ ቦርዱ ምርጫ ማራዘምና አለማራዘም በሕግ የተሰጠው ማንዴትና ኃላፊነትም አይደለም። በህግ ላይ የተቀመጠው ምርጫ ቦርድ የተቋቋመው አገሪቷ ላይ በተቀመጠ ህግ መሰረት የሚደረጉ ምርጫዎችን ለማስፈጸም ነው። የምርጫ አስፈጻሚ ተቋም ከመሆኑ አንጻር ያን አይነት ኃላፊነትም የለውም በህግ የተሰጠው። ስለዚህ በአጠቃላይ ምርጫ አይደረግም ወይም ደግሞ ምርጫው በዚህ ጊዜ ተራዝሟል ብለን አንችልም እና ዜናውም ውሸት ነው። በህግ ማግባብ ደግሞ ያን አይነት ስልጣን የለንም። ምርጫ ቦርድ የተሰጠው ስልጣን ምርጫን በተባለበት ጊዜ ማስፈጸም ብቻ ነው ይላሉ። ነገር ግን ምርጫ ቦርድ ደግሞ የሚኖረው ኢትዮጵያ ውስጥ ነው። የተቋሙ ኢትዮጵያ ውስጥ የሚንቀሳቀስ ተቋም ነው። ስለዚህ አገሪቱ ያለችበትን ነባራዊ ሁኔታ አንዳንድ ዜጎችም ደግሞ ምርጫ ለማስፈጸም የደህንነት ጉዳዮች እዚህና እዛ ቦታ ላይ ሊያስቸግሩ ይችላሉ የሚሉ ስጋት ያላቸው አካላት የሚያነሱትንም ሀሳብ ይሰማል፣ ያዳምጣል። ይሄ ስጋት ከፖለቲካ ፓርቲዎችም ይነሳል፣ ከዜጎችም ይነሳል፣ በተለያዩ ማህበራትም ይነሳል። ጋዜጠኞችም ይሄን ጥያቄ ያነሳሉ። ስለዚህ ምርጫ ለማካሄድ አሁን ኢትዮጵያ ውስጥ ሁኔታ አለ ወይስ የለም የሚለው ጥያቄ የሁሉም ጥያቄ ነው። ተቋሙም ደግሞ ኢትዮጵያ ውስጥ ከኖረ ድረስ ምንም እንኳን የራሱ ተቋም ውስጥ ያሉ መስተካከል የሚገባቸውን እና ተአማኒነት ያለው ምርጫ ለማድረግ የሚያስፈልጉ እንትን ነገሮች በሙሉ አስተካክያለሁ ቢልም ኢትዮጵያ ውስጥ እስከሆነ ምርጫ የሚያስፈጽሙ አገሪቱ ውስጥ የሚካሄዱ ከምርጫ ቦርድ ውጭ የሆኑ ጉዳዮችም እና ደግሞ ምርጫን በአንድም ሆነ በሌላ መንገድ ሊያስተጓጉሉትም ሆነ ሊያስተካክሉት የሚችሉ ጉዳዮችም እንዳሉ እንረዳለን በአጠቃላይ ማለት ነው። ከዚህ ተነስተን ግን አሁን ወደስ ተጨማሪ ግን ኃላፊነት አይደለም ነገር ግን ምርጫ ቦርዱ በሚያካሄደው ሪፎርም እና ባለ ጊዜ ነጠኖች ተጠቅሞ መካሄድ አለባቸው የሚባሉ በጁ የተሰጡ ኃላፊነቶች አሉ። ከዚህ በፊትም እየተንከባለሉ የመጡ ምርጫዎች አሉ። ሁሉም ሰው እንደሚያውቀው የአዲስ አበባ ምርጫ አለ፣ የድሬዳዋ ምርጫ አለ፣ የአካባቢ ምርጫ አለ፣ የቀበሌና የወረዳ ምርጫ አለ፣ የሲዳማ ሪፈረንደም አለ፣ ብሔራዊ ምርጫ አለ። ስለዚህ እነዚህ ሁሉ እንዳለ ተገብተው ተገብተው አሁን እጃችን ላይ የሚገኝ የተለያዩ አይነት መከናወን ያለባቸው የምርጫ ተግባራት አሉ። ከነሱም አንጻር አገሪቱ ውስጥ ካለውም ሁኔታ አንጻር ምናልባት ምርጫውን ለማካሄድ ማያስችል ሁኔታ አለ ወይም የሚለውን ነገር አይተን ማያስችል ሁኔታ ካለ ተጠሪነታችን ለኢትዮጵያ ተወካዮች ምክር ቤት ነው። ለተወካዮች ምክር ቤት ለሕግና ቅድ ጉዳዮች ቋሚ ኮሚቴ ማወቅ ያለበትን የመንግስት አካል የምናሳውቀው ይሆናል ማለት ነው፣ በእኛ በኩል ይህን እንደዚህ አድርገን ነው የምንረዳው ብለን። ስለዚህ ከዛ በኋላ ውሳኔውን የመውሰድ ኃላፊነት የኛ አይደለም የሚሆነው። ወይዘሪት ሶሊያና አስረግጠው ምርጫ ቦርድ ይህንን አላለም ሲሉ ይህንን ወሬ ጽፈው የነበሩና አንዳንድ በፌስቡክ ገጽ ላይ የታወቁ ሰዎች ጋር ደወልኩ አብዛኞቹ በቃ የተለያየ ቦታ ሲጻፍ አይተን ነው ከሚል ውጪ አስተያየት ለመስጠት ፈቃደኛ አልሆኑም የቀድሞ የአረናና የአንድነት ፓርቲ ህዝብ ግንኙነት ኃላፊና ስራ አስፈጻሚ አቶ አስራት አብርሃም በኋላ ላይ ቢያርሙትም ቀደም ሲል ይህንን ዜና ካጋሩት መካከል ናቸውና። ደውዬ ያነጋገርኳቸው ፌስቡክ ገጾት ላይ አንድ ጽሁፍ አይቼ ነበረ። የምርጫ ቦርድ ኃላፊ ብርቱካን ሚደቅሳ ሰላም ሳይኖር ምርጫ ፈጽሞ የማይታሰብ እንደሆነ ገልጸዋል ብለው ይጽፉና፣ አስተያየትም አስከትለው ይጽፋሉ። በኋላ ላይ ቆየት ብለን ወደ ምርጫ ቦርድ ደውለን ሁኔታውን ስናጣራ እንደዚህ የተባለ ነገር የለም አሉንና፣ ምናልባት እንዲ ያሉ ጉዳዮች ለህብረተሰቡ ማስተማሪያ ይሆናሉ። እንዴት ነውስ የሚዟዟሩት እንደዚህ ያሉ መረጃዎች የሚለውን ፕሮግራም ብንሰራበት ጥሩ ይሆናል በሚል ነው ወደ እርስዎ የደወልኩት። እርስዎ እስቲ እንደ አስቀድሜ ከዛ ልጀምርና እንዴት ነው ይሄን መረጃ ወደ እርስዎ የደረሰው? አመሰግናለሁ። ያው ፌስቡክ ላይ ተደጋግሞ የተለያዩ ሰዎች በሸገር ላይ ቀርበው ወይዘሪት ብርቱኳን ሜዲክሳ አሁን ባለው የሰላም እጦት ምክንያት ምርጫ ማካሄድ የማይቻልበት ሁኔታ እንዳለ ተናገሩ የሚሉ ጽሑፎች አየሁኝ። በተደጋገመ እኔ ዜናው አይደለም የፈለግኩት አንቺም እንዳየሽው እዛ በኋላ ላስተላልፈው የፈለግኩት መልእክት ላይ ነበረ። ወዲያውም ሐሰት መሆን በተለያዩ መንገድ ሳጣራ አንቺም አይቶሾ ይሆናል። አስተካክያዋለሁ። ዋናው ነገር መልእክቱ ግን ማስተላለፍ የፈለግኩት ምርጫው ቢካሄድ እና ባይካሄድ የሚያደርሰው ጉዳት ላይ ነው ያተኮርኩት። ያው ሀሰተኛ ዜና ፌስቡክ ላይ የተለመደ ነው፣ ግን ሀሰተኛ መሆኑን ወዲያው ሲነገር አረም ያስፈልጋል። እኔም በተለያየ ጊዜ እንደዚህ አይነት ሲያጋጥመኝ ወይም ወዲያው አጠፋዋለሁኝ ወይ አርመዋለሁኝና ከተለያዩ አምስት ስድስት ሰዎች እርግጠኛ ናቸው እነዚህ ሰዎች ብዬ ካሰብኳቸው ሰዎች አይቼ ነው ባኩ። አቶ አስራት በማህበራዊ ሚዲያ ላይ የተሳሳቱ ዜና እና የሀሰት ወሬዎችን በማሰራጨት ተግባር ሆን ብለውና ሳያውቁ እየተሳተፉ ያሉት ግለሰቦች ብቻ አይደሉም ይላሉ። የጠቅላይ ሚኒስትሩን ጽሕፈት ቤት ገጽ ጨምሮ ብዙኃን መገናኛ ላይም እየታየ ነው ብለዋል። ይህም መታረም እንዳለበት ቢያምኑ ችግሩ ግን ስረ መሰረት ያለውና የሀገራዊ ኃላፊነት መጥፋት ነው ይላሉ። ኢትዮጵያውያን በሙሉ እንደ አንድ ማህበረሰብ እያሰቡ ነው ወይ? የሚለው ነገር ነው አንዱ ማንሳት ያለ። ምክንያቱም የፖለቲካ ሽኩቻ የፖለቲካ ትግል ቁማር፣ የተለያየ አካላት ያለበት ሀገር ስለሆነ እንደ አንድ ሪስፖንስቢል ያለበት ማህበረሰብ የሀገር ሀገራችን ነው ዙም ህዝባችን ነው በሚል ነው ወይ እየሄደ ያለው ነው። እኔ ደግሞ የማየው አገሩ ራሱ ጥያቄ ምልክት በገባበት ሁኔታ ስላለ ሀገራዊ ኃላፊነቱም የዛውም ያህል የተለያዩ ቡድኖች፣ አካላት፣ ግለሰቦች ሸርሸረውታል። ብሸረሸርም ግድ የላቸውም። ከዛ አንጻር ነው ፌክ ኒውስ ኢቭን በጥፈው እኮ ማያርሟዋል። ለምሳሌ አሁን እኔ መረጃው ቀጥታ እንዳገኘሁት አስተካክዬ ሀሳቡን ግን አስቀምጨዋል። ምርጫው ቢራዘም የሚያስከትለው ችግር ምን ሊሆን እንደሚችል እንደ መግቢያ ነው የተጠቀምኩበት ለምፈልገው ጽሁፍ። በኋላ ግን ያቺ መግቢያን አስቀርቼ ጽሁፉ እንዳለ እንዲቀጥል አድርጌያለሁ። ምክንያቱም ዋናው ግብ ሀሳቡ ላይ ነው የፈለኩት። በመጨረሻም የምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ቦርዱ የምርጫውን ሂደት ለማፋጠን እየሰራ ነው የሚለውን ጉዳይ አስምረውበታል።